በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፈው የቅዳሜ ጥር 16 2012 ዓ ም ፕሮግራማችን ጀመረ። እንደምንውላችሁ አምሽታችኋል። የተከበራችሁ አድማጮች አስተናጋጃችሁ ቆንጂ ይታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። ከዜና ቀጥሎ የሚቀርበውን የውይይት ክፍለ ጊዜ ላስተዋውቅ። በእኛ እምነት አንድ የእርቅና የሽግግር መንግስት ማቋቋም ነው ህግና ስርዓትን ማስፈን የሚችሉ የፖለቲካ ፓርቲዎችም መሰረታዊ ቅራኔ ሊያቻችል የሚችል ብሔራዊ መግባባት በአንጻራዊ ምስል ሊፈጥር የሚችል ጠንካራ ስራ መስራት ይችላል። እሱን ሰርተን ነው ወደ ምርጫ መሄድ ያለብን የሚል ነው። ተባብሮ ይህንን ምርጫ አካሄደን ከማንም ያልወገነ የሁሉም አካል ያለበት ይሄ ሲኖር ብቻ ነው ሁሉንም ነገር መነጋገር የሚቻለው ሰላም ለማምጣት የሚንችለው። ይህንን ምርጫ በጊዜው አከናውነው ይሄ መንግስት መገላገል ነው በውይይቱ የሚቀርቡት እንግዶች ናቸው የቀደሙት አቶ ልደቱ አያሌው የኢትዮጵያውያን ዴሞክራሲያዊ ፓርቲ ብሔራዊ ምክር ቤት አባል ሁለተኛው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር ናቸው። በኢትዮጵያ በመጪው ምርጫ ዙሪያ አወያይተናቸዋል። ከዜና በኋላ ይቀርባል። በሁለተኛው አጋማሽ ደሳለኝ መኮንን በሙዚቃ ቃና በእንግሊዝኛ ሙዚቃዎች አድማጮቹን እያዝናና ያመሻል። አራት ሰዓት ሊሆን ሲል ዋና ዋናዎቹን ዜናዎች እናሰማና እንሰናበታለን። አብራችሁ እንድታመሹ በትህትና እንጋብዛለን። አሁን ያለም ዜና ጤና ይስጥልኝ እንደምናመሻችሁ። ከሰአቱ የዓለም ዜና ጋር አሉላ ከበደ ነኝ። የቻይናው ፕሬዚዳንት ሺ ጂንፒንግ በፍጥነት በመዛመት ላይ የሚገኘውን የኮሮና ቫይረስ ወረርሽኝ ለመቆጣጠር በሚያስችሉ መንገዶች ዙሪያ ለመወያየት በዛሬው እለት አስቸኳይ ፖሊት ቢሮ ስብሰባ ጠርተዋል። መንግስታዊ የቴሌቪዥን ጣቢያ እንደዘገበው ሺ አገራቸው እንድርሳቸውም ቃል እጅግ አደገኛ ሁኔታ ገጥሟታል ነው ያሉት ፕሬዚዳንቱ የጠሩት አስቸኳይ ስብሰባ በአስር ሚሊዮኖች የሚቆጠሩ ቻይናውያን በአዲሱ ወረርሽኝ ሳቢያ የቻይናውያኑን አዲስ ዓመት መግቢያ ክብረ በዓል አከባበር እንዲሰርዙ ካስገደደ በኋላ ነው። ፕሬዚዳንት ሺ አክለውም ኮሮና ቫይረስ በከፍተኛ ፍጥነት እየተዛመተ ነው ሲሉ ለፖሊት ቢሮ አባላቱ ነግረዋል። በጠና የታመሙ ህሙማንን ለማከም ከፍተኛ ባለሙያዎችና አስፈላጊ ቁሳቁስም ተመድቦ ተለይተው በተመረጡ ሆስፒታሎች የህክምና ስራው እንዲቀላጠፍ ይደረጋል ነው ያሉት። ይህ የፕሬዚዳንቱ ውሳኔ የተሰማው ታዲያ የአሜሪካ መንግስት በነገው ዕለት በዋን የሚገኙ የዩናይት ስቴትስ ዲፕሎማቶች ቤተሰቦቻቸውና ሌሎች አሜሪካውያንን ነገ እሁድ ወረርሽኙ ከተቀሰቀሰባት የህዋን ከተማ ለማውጣት ማቀዱን የወል ጆርናል ጋዜጣ በዛሬው ዕለት ከዘገበ በኋላ ነው። ለመድረጃው ቅርብ የሆኑ ምንጮች እንደተናገሩት የዩናይትድ ስቴትስ ቆንስላ የ11 ሚሊዮን ህዝብ መኖሪያ በሆነችው ከተማ ቁጥራቸው አንድ ሺህ የሚደርስ አሜሪካውያን ስለ እቅዱ ተነግሯቸዋል ተብሏል። በተመሳሳይም ሩሲያ ዜጎቿ ከሆዋን እና እንዲሁም ኤምባሲዋ ከሚገኝበት የሁቤይ ክፍለ ግዛት መውጣት ስለሚችሉበት ሁኔታ ከቻይና ጋር እየተነጋገረች መሆኗን የሩሲያ ኤምባሲ ጠቅሶ የሩሲያን ኤምባሲ ጠቅሶ መንግስታዊ የሩሲያ የአገር ውስጥ ዜና ወኪል አራኤ ዘግቧል። የቻይና ብሔራዊ ጤና አጠባበቅ ኮሚሽን በወረርሽኙ ህይወታቸውን ያጡ ሰዎች ቁጥር 41 መድረሱን በ29 የአገሪቱ ግዛቶች ቁጥሩ ከ1200 በላይ የሚሆን ህዝብም ለቫይረሱ መጋለጡን አስታውቋል። ለቫይረሱ ከተጋለጡት ውስጥ 15 የሕክምና ባለሙያዎች ሲሆኑ አንድ ሐኪም ወይም ዶክተርም በዚሁ ሳቢያ ህይወታቸው ማለፉ ታውቋል። በሌላ በኩል ሕክምናው የሚጠይቀው ወጪ ምንም ይሁን ምን ለቫይረሱ የተጋለጡ ህሙማንን በሙሉ የሚያክም መሆኑን አስፈላጊው የህክምና ቁሳቁስም የወረርሽኙ ማዕከል ወደሆነችው የሆቤ ክፍለ ግዛቷ ዋና ከተማ ውሃን መላኩን የቻይና መንግስት አመልክቷል። ቻይና የሚስጥራዊውን ወረርሽኝ በፍጥነት መዛመት ለመቆጣጠር የአስር ከተሞችን መግቢያና መውጫ የትራንስፖርት አገልግሎትም አስቁማለች። ምስራቃዊ ቱርክ ውስጥ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር ወደ 21 እንዳሻቀበ አርብ ምሽት ከሁለት ሰዓት ከሃምሳ አምስት ደቂቃ ላይ የደረሰው በሬክተር ስሌት ሲለካ ከ6 ነጥብ እስከ 6 ነጥብ ስምንት የሚደርሱ ከ ስድስት ነጥብ አምስት እስከ ስድስት ነጥብ የሚደርሱ ርዕደቶች በተዘገቡበት በዚህ አደጋ ከአንድ ሺህ በላይ ሰዎች መጎዳታቸው ታውቀዋል። የአደጋ ሰራተኞች ቤላዝጊ ግዛት እና አጎራባቿ ማላቲያ በተከሰቱት ርዕደ መሬቶች ከህንፃዎች ፍርስራሽ ስር የተቀበሩ ሰላሳ ሰዎችን ለማውጣት ጥረት ላይ መሆናቸውን የቱርክ ጤና አጠባበቅንም ሚኒስትሩ ተናግረዋል። የመሬት መንቀጥቀጡ በጣም ከባድ ነበር፣ ቤታችንን ጥለን ሮጥን ሲሉ አንድ ነዋሪ ሁኔታውን ገልጸው ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላሳ አራት የአሜሪካ ወታደሮች ኢራን በያዝነው ወር መጀመሪያ ኢራቆስ በሚገኙ የዩናይት ስቴትስ የጦር ካምፖች ላይ ባደረሰቻቸው የሚሳይል ጥቃቶች ፍንዳታ ሳቢያ ከፍተኛ የጭንቅላት መናጋት የሚያደርስ ጉዳት እንደደረሰባቸው የዩናይት ስቴትስ መከላከያ ሚኒስቴር ፔንታጎን ትላንት አስታወቀ። ከእነኚህም ከፊሉ ተሽሏቸው ወደ ስራ ገበታቸው ሲመለሱ፣ የተቀሩት ግን በጀርመንና በዩናይት ስቴትስ በሕክምና እየተረዱ መሆናቸውን ፔንታጎን ጨምሮ ገልጠዋል። የዩናይት ስቴትስ ባለስልጣናት ከዚህ ቀደም በአሳድ አየር ማረፊያ ኢራን በተኮሰችው ሚሳይል በዩናይት ስቴትስ ወታደሮች ላይ ምንም ጉዳት እንዳልደረሰ ተናግረው ነበር። የፕሬዚዳንት ትራምፕ ተከላካይ ጠበቆች ትራምፕ ከስልጣን የሚያስነሳ ጥፋት ፈጽመዋል ሲሉ የተቀናቃኙ የዴሞክራቲክ ፓርቲ አባላት ያቀረቡባቸውን ክስ የሚመለከተው የዩናይት ስቴትስ የህግ መወሰኛ ምክር ቤት ፊት ቀርበው የመከላከያ ቃላቸውን ማሰማት ጀምሩ። የፕሬዚዳንቱ ተከላካይ ጠበቆች ቡድን ሰኞና ማክሰኞም መከራከሪያውን ማሰማት ይቀጥላል። በፕሬዚዳንቱ ላይ የቀረበው ክስ መሰረት የለሽ ነው ይላል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የቅዳሜ ውይይት ይቀርባል። ርዕስ መጪው የኢትዮጵያ ምርጫ በኢትዮጵያ በመጪው ነሐሴ ወር ምርጫ እንደሚካሄድ ተገልጿል። ብዙ ድርጅቶችና ግለሰቦች ምርጫው በጊዜ እንዲካሄድ ሲጠይቁ ቆይተዋል። በሌላ በኩል ሀገሪቱ በአሁኑ ወቅት ምርጫ ለማካሄድ ዝግጁ አይደለችም የሚሉም አሉ። ስለ ምርጫው ጉዳይ እንዲያብራሩ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹንና የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል አቶ ልደቱ አያሌውን ጋብዘናል። አቶ ልደቱ ኢትዮጵያ በአሁኑ ወቅት ምርጫ ለማካሄድ ዝግጁ አይደለችም፣ ከምርጫ በፊት የእርቅና የሽግግር መንግስት መቋቋም አለበት ይላሉ። አቶ ሙላቱ ደግሞ የተሟላ ሁኔታ ባይኖርም ህዝቡ በተቻለ መጠን ተባብሮ ምርጫ ካካሄደ በኋላ ስለ ሁሉም ነገር መነጋገር ይቻላል ብለዋል። አዳነች ፍስሀዬ ነች ያነጋገረቻቸው። አቶ ልደቱ አቋማቸውን በማብራራት ይጀምራሉ። በእኛ በኩል አሁን ከአንድ ፓርቲ መዘጋጀት አለመዘጋጀት ጋር ሳይሆን አጠቃላይ እንደ አገርና እንደ ህዝብ ለምርጫ ዝግጁ ነን ብለን አናምንም። አሁን ያለው ተጨባጭ ሁኔታ በየአካባቢው ህግና ስርዓት የሰፈነበት ሁኔታ አይደለም። የሰላም እጦት አለ። ሰዎች አይደለም ቀርቶ ምርጫ ለመምረጥና፣ ቤተክርስቲያን፣ መስጊድ ገብቶ በአግባቡ ለማምለክ፣ ዩኒቨርሲቲ ገብቶ ለመማር፣ በአለም ለማክበር፣ ከቦታ ቦታ እንደ ልብ ተንቀሳቅሶ ነግዶ ሰርቶ ለመብላት የሚቸገሩበት ወቅት ነው አሁን ኢትዮጵያ ውስጥ እና በዚህ ወቅት እነዚህን ችግሮች ሊፈታ የሚችል ተጨባጭ ስራ አስቀድሞ ሳይሰራ ወደ ምርጫ መሄድ ተገቢ ነው ብለን አናምንም። ምክንያቱም አስቀድመን ልንሰራቸው የሚገቡ ጉዳዮች አሉ ብለን እናምናለን በእኛ በኩል። እሺ አቶ ሙላቱ ቀደም ሲል ኢህአዴግ ለሀያ ሰባት አመት ይህን ሀገር እንግዲህ ሲያስተዳድር ቆይቷል። በመጀመሪያ በሁለት ሺ አስር ላይ እኛ እንደጀመር ነው ይሄ መንግስት ይሄን ሀገር ሊመራ በሚችል ቁመና ላይ የለምና ሰላም ልናገኝ የምንችለው በተቻለ መጠን ሰላማዊ በሆነ መንገድ ሽግግሩ ተካሂዶ ህብረ ብሔራዊ መንግስት ተቋቁሞ ሁሉም አካላት ያሉበት ሽግግር እንዲካሄድ በሁለት ሺህ አስር ታ ሂዳር ወር ላይ ጠይቀን ነበር። የዛን ጊዜ ስንጠይቅ ኢህአዴግ በማንኛውም ደረጃ ይህን ሀገር እንደገና ለማስተዳደር እንደማይችል አስተዳደሩም ከቀጠለ ሰላም እንደማይኖር እና ራሳቸውም ጭምር አገሬን ሊያስተዳድሩ በሚችል አቋም ላይ ስላልሆኑ ምርጫ መደረግ እንዳለበት የዛን ጊዜ አንስተን ምርጫውን የሚያመቻች ፍኖተ ካርታ ያለው አካል ተፈጥሮ ሽግግሩን እንዲያካሄድ ጠይቀን ነበረ። የዛን ጊዜ ሊሆን አልቻለም። አዲሱ ጠቅላይ ሚኒስቴርም እንደመጡ ይህንን በእኛ ፓርቲ በኩል ጠይቀን በሁለት አመት ጊዜ ውስጥ ሰላማዊ የሆነ ሽግግር እንዲካሄድና ምርጫ ተካሂዶ ለአንድ እና ለመጨረሻ እንድንገላገል ነበር። እንግዲህ አሁን ኢህአዴግ በዚህ አይነት እያለ ብጥብጡም እየቀጠለ ሰላም እየጠፋ አገሪቷ በኮማንድ ፖስት ሁሉ ተይዛ ባለችበት የለም ሰላም ይፈጠር፣ እኛ ምርጫ እናካሄድ በዚሁ ይቆይ ማለት ሰቆቃውን፣ ሞቱን፣ እስራቱን፣ ግድያውን ሁሉ እንዲቀጥል እንደ መፍቀድ ያህል ይቆጠራል። የሕገ መንግስቱ ተጠብቆ በዚሁ መሰረት ምርጫ ተካሂዶ አስፈላጊ ሆኖ ከታየ የዛን ጊዜ አዲስ መንግስት በሚመጣበት ጊዜ የህዝብ ተወካይ በሚኖርበት ጊዜ ሁሉንም ነገር መነጋገር ይቻላል። አሁን ባለው ሁኔታ ኢህአዴግን አስቀምጦ መነጋገር የሚቻል አይደለም። የህዝብ መንግስት ተቋቁሞ ከዛ በኋላ ንግግሩ ቢካሄድ ይሻላል ነው እኛ አቋማችን እና ስለዚህ ምርጫውን ቢካሄድ የፈለግነውም በዚህ ምክንያት ነው። እንግዲህ ወደ አቶ ልደቱ ልመለስና፣ አቶ ልደቱ እኛ በአሁኑ ጊዜ ዝግጁ አይደለንም ሲሉ ስለ ድርጅቱ ነው የሚያወሩት ወይስ ስለ መላ የኢትዮጵያ ህዝብ ነው የሚያወሩት? ግልጽ ያደረኩ መስሎኝ ነበረ። የድርጅት ዝግጅ ጉዳይ አይደለም የምናወራው። በድርጅት ደረጃ ባለው ጊዜ አቅማችን የሚችለውን ስራ ሰርተን ምርጫ ውስጥ ለመወዳደር እንችላለን። ብዙ የሚቸግረን ነገር አይደለም። አሁን የኛ ፓርቲ አንድ ስብስብ፣ አንድ ጎራ እየፈጠርን ነው ነው በዛ ጎራ አማካኝነት በቂ የሚባል ቦታ ውስጥ ገብተን ልንወዳደር እንችላለን። ጥያቄው ከፓርቲ አንጻር የመዘጋጀት ያለመዘጋጀት አይደለም። ጥያቄው እንደ ሀገርና እንደ ህዝብ ዝግጁ ነን ወይ ነው። በአፍሪካ ደረጃ ኢንፓቲት እንደዚህ በቀውሱ ውስጥ በቀውሱ ውስጥ ሆነንና በተረጋጋ ሁኔታ ያለም አገር ምርጫ ሲያካሂድ ቀውስ ነው የሚፈጠረው። በዩጋንዳ፣ በኬንያ፣ በጎረቤቶቻችን ሁሉም የምናየው ነው። ስለዚህ አሁን ያለንበት ሁኔታ ምርጫ ለማካሄድ አያስችልም። እንኳን ምርጫ ለማካሄድ መንግስት እኮ የህዝብ ቆጠራ ለማካሄድ ፈልጎ ያለው ነባራዊ ሁኔታ እንደማያስችል ገብቶት አሳልፎታል እኮ አስር አመት አልፎታል አሁ ህዝብ መቆጠር ነበረበት ማድረግ አልችልም ብሎ እኮ ጊዜው እንዲተላለፍ ተደርጓል። ህዝብ መቁጠር የማይችል አገር ለስልጣን የሚያበቃ ድምፅ እንዴት አድርጎ ነው መቁጠር የሚቻል? የህዝብ ቆጠራ እኮ በምን ምክንያት እንዳልተካሄደም የሚታወቅ አልመሰለኝም። ለምሳሌ የተዘጋጁ ነበሩ በትግራይ በኩል ዝግጁ ነን፣ ሁሉ ነገር ፈጽመናል ብለው ነበረ። ሌሎችም በሚገባ የተጠየቁ አይመስለኝም። አይደለም እንዴ? ምክንያቱ የተላለፈበት ምክንያት እኮ አልተነገረም። ይታወቃል አዳነች። ምንድን ነው ያኔ ትግራይ ህዝቡ መቁጠር ይችላል፣ አሁንም ምርጫ ማካሄድ ይችላል። ግን አንድ ክልል ማካሄድ ስለቻለ በመላው ኢትዮጵያ መካሄድ ይችላል ማለት አይደለም። ገባኝ። ግን ሌሎቹ ሌሎቹ ማን ናቸው ያልቻሉ? የተገለጸ ነገር እኮ ያለ አይመስለኝም። ለምን እንደተላለፈ ክርክር ተካሂዶበት፣ ውይይት ተካሂዶበት፣ በመጨረሻ ላይ በዚህ ወቅት ማካሄድ አንችልም ተብሎ እኮ ነው በመንግስት በኩል እንዲተላለፍ የተደረገው። ክልሎች ተናግረዋል እንዲ አንችልም ብለው። መንግስት በራሱ ባለው መረጃ መሰረት የራሱን ጥናት አካሂዶ አሁን ባለንበት ተጨባጭ ሁኔታ የህዝብ ቆጠራ ማካሄድ አንችልም ብሎ ነው ያስተላለፉ እሺ እንግዲህ ወደ አቶ ሙላቱ ልሂድና አቶ ልደቱ እንግዲህ ዘርዝረው ተናግረዋል። በአሁኑ ጊዜ ምርጫ ለማካሄድ አይቻልም፣ ምርጫ ይካሄድ አይካሄድ ሳይሆን ሁኔታው አያመችም ነው የሚሉት ያሉት እና እንግዲህ ያነሷቸው ነጥቦች አሉ። በዛ ላይ አቶ ሙላቱ በእኔ በኩል የሚቀርበው ሁሉ ነገር ተመቻችተዋል፣ እና ምርጫው መደረግ አለበት ሳይሆን በአጠቃላይ የኢህአዴግን ሰላም አውርዶ አቶ ልደቱ እንደሚለው ሁሉ ነገር ሆኖ ከዛ በኋላ ወደ ምርጫ እንግባ የሚለው ነገር ነው ግራ የሚገባኝ። እኔ ኢህአዲግ በቁመናው ሰላምን አምጥቶ ሰላም የሚሆንበትና ሰላም የሚፈጠርበት ጊዜ መጠበቅ የጌታን መምጫ እንደ መጠበቅ ያህል ይቆጠራል። እሺ፣ አንድ ጊዜ ዚ አንድ ጊዜ ከመቀጠሎ በፊት ኢህአዴግ እያሉ ነው። ኢህአዴግ ፈርሶ አልመሰለኝ አሁን ያው ነው ኢህአዴግ ስሙን ቀይሮ ነው ወደ ብልጽግና የመጣው ግማሹም የቀድሞውን ስም ይዞ ነው ተከፋፍሎ ቁጭ ያለው። ሌላው ወደ ትግራይ ኮንፋይንድ ሆኖ ነው ያለው። እዚህ ያለው ደግሞ ስሙን ቀይሮ ቁጭ ብለዋል። ያው ነው ሀገሪቷን። አሁንም ያለው መንግስት ሰላም ያወርዳል። ሰላም አውርዶ እንደገና ሌላ ምርጫ እናካሄድ የሚለው ምንም ይሄ ሊደረስበት የማይችል ነው። ስለዚህ የኢትዮጵያ ህዝብ በጠቅላላው ይህን አውቆ በሚቻለው መንገድ ተባብሮ ይህንን ምርጫ አካሂደን ኒውትራል የሆነ ከማንም ያልወገነ የሁሉም አካል ያለበት ይሄ ሲኖር ብቻ ነው ሁሉንም ነገር መነጋገር የሚቻለው እንጂ ሰላም ለማምጣት የሚንችለው በተቻለ መጠን ህዝብ ተባብሮ ሰላም አውርዶ ይሄንን ምርጫ በጊዜው አከናውኖ ይሄ መንግስት መገላገል ነው። አቶ ልደቱ እንግዲህ መጀመሪያ ሁኔታዎች መስተካከልና መመቻቸት አለባቸው እያሉን ነው። እንዴት ነው እንግዲህ ይሄ ሊሆን የሚችለው? ምን ልዩነት አለው ምርጫ በማካሄድና አሁን በሚሉት ሰላም ማውረድ መቅደም አለበት የሚለው ምርጫ ለማካሄድ ካልተቻለ ይሄ ሰላም ማውረዱ እንዴት አድርጎ ነው ሊቀድም የሚችለው በእርሶ አስተያየት? እንግዲህ ጥያቄው ምንድን ነው እዚህ ላይ የሚሆነው አሁን በስልጣን ላይ ያለው ሀይል ይሄ የለውጥ ኃይል የሚባለው ማለት ነው። እንግዲህ ወደ ሁለት ዓመት ሊሆነው ነው ስልጣን ላይ ከወጣ። በዚህ ሁለት ዓመት ውስጥ መሰራት የሚገባውን ስራ በአግባቡ መስራት ባለመቻሉ ነው ይሄ ችግር የተፈጠረው በዋናነት በሀገሪቱ። በሌላ በኩል ደግሞ ከፖለቲካ ፓርቲዎች ጋር ቁጭ ብለው በመሰረታዊ መዋቅራዊ የፖለቲካ ችግሮቻችን ዙሪያ በቂ የሆነ ውይይትና ድርድር ተካሂዶ አንጻራዊ የሆነ ብሔራዊ መግባባት ባለመፈጠሩ ይሄ ችግር እየቀጠለ ያለው። ስለዚህ በእኛ እምነት አሁን ቆም ብለን ያለፉት አስራ ስምንት አስራ ዘጠኝ ወራት መሰራት የሚገባው ስራ በአግባቡ ባለመሰራቱ የለውጥ ሂደቱ ወደ መክሸፍ አቅጣጫ እየሄደ መሆኑን በደንብ ተገንዝበን አሁንም ሰላም የሌለ መሆኑን፣ አሁንም የሀገር በቋፍ ያለ መሆኑን ተገንዝበን በእኛ እምነት አንድ የእርቅና የሽግግር መንግስት ማቋቋም ነው ለአንድ አመት እስከ ሁለት አመት ድረስ እድሜ ያለው በዛ ጊዜ ውስጥ ሌት ተቀን ህግና ስርዓትን ማስፈን የሚችል የፖለቲካ ፓርቲዎችን መሰረታዊ ቅራኔ ሊያቻችል የሚችል ብሔራዊ መግባባት በአንጻራዊ ምስ ሊፈጥር የሚችል ጠንካራ ስራ መስራት እንችላለን። እሱን ሰርተን ነው ወደ ምርጫ መሄድ ያለብን የሚል ነው። አሁን አቶ ሙላቱ ሲናገሩ ኢህአዴግን ከስልጣን መገላገል ነው ብለዋል። እንግዲህ አስቀድመው ወስነዋል ማለት ነው። ሁሉም ፓርቲ እንደዚህ ወስኗል። ለማሸነፍ ሰላማዊ ምርጫ ግን ለማሸነፍ ብቻ ወጥቶ ተወስኖ ነው የሚገባበት አይደለም። ለመሸነፍም ዝግጁ ሆኖ ነው የሚገባው። ስለዚህ ሁሉም ፓርቲ አሸናፊ መሆን የፈለገበት ሽንፈትን መቀበል ያልፈለገበት ሁኔታ ነው ኢትዮጵያ ውስጥ ያለው ችግሩንም በጣም አሳሳቢና አስጊ የሚያደርገው ይሄ ነው። እሳቸውም አሁን እንደተናገሩት አቶ ሙላቱ አሁን እንግዲህ አቶ ልደቱ ብሔራዊ የሆነ የእርቅና የሽግግር መንግስት መመስረት ያስፈልጋል አስቀድሞ ምርጫ ከማካሄድ እያሉ ነው እና በዚህ ላይ ያሉት አመለካከት እሳቸው ሁልጊዜ ምርጫ ሲደረግ ለስልጣን ነው የሚታያቸው። ምርጫ ስንል ምን ማለታችን ነው? ምርጫ ስንል ህዝብ በፍላጎት የሚያስቀምጠው የሚወክለውን አካል ሲያስቀምጥ ነው። እመረጣለሁ፣ ህዝብ ይመርጠኛል፣ ወይም በጉልበት ሄጄ ስልጣን ይይዛለሁ ማለት አይደለም እና አስተካክሎ ማየት የሚገባው ህዝብ የሚፈልገውን አካል በተቻለ መጠን በዚህ ይሰራልኛል የሚለውን አካል ሲኖር ነው የሽግግሩንም ማንኛውንም እርቁንም ማካሄድ የሚቻለው አሁን በዚህ ባለው ሁናቴ የትኛው ነው? ማዕከላዊነትን ይዞ እርቅን አካሂዶ እንደገና ሁለት ዓመት አራዝመን እንኳን ሁለት ዓመት ይቅርና በዚህ በአንድ ዓመት ጊዜ ውስጥ እኛ ፍዳ እያየን ነው። በእኛ አካባቢ ህፃናት፣ አዋቂ ገበሬው እርሻውን በማይሰበስብበት በኮማንድ ፖስት ተወጥሮ ባለበት ችግሮች ባሉበት እንደገና ሁለት አመት አስረዝመን እኒህ ማለት እንደገና ሰቆቃውን ህዝብ ላይ መጨመር ነው። ህዝብ በተቻለ መጠን በሁኔታው ገብቶት ተረባርቦ የራሱን ወኪል መርጦ በሚያስቀምጥበት ጊዜ ያለንን ልዩነት የዛን ጊዜ ልንቀንስ እንችላለን፣ ልናቃልለው እንችላለን። አብሮ የመኖርንም መፍትሄውንም ሁሉ ልናደርግ እንችላለን። በሚያቀያይሙን ጉዳይ ላይ በታግተን መስራት ይቻላል። ኒውትራል የሆነ ቦዲ ሲኖር አሁን ያናጣን እንዴት አድርገን በዚህ ሰኮቋ እንቀጥላለን እና ምርጫው ይራዘም ማለት ችግሩ እንዳለ ገዝፎ እየሄደ ለሀገሪቷ መበታተንን ምክንያት እንዲሆንም ሊሆን ስለሚችል በተቻለ መጠን የሀገሪቷን አንድነት ለመጠበቅ በተቻለ መጠን አሁን ባለው ጊዜ ውስጥ ምርጫ አከናውኖ ይሄንን እንዳለ የሚያረጋጋ አካል መፍጠር ነው። ይህንን ሳናደርግ ወደዛ ክህን እንደገና ችግሩ ገጽፎ እንዲቀጥል መንገድ እንደ መክፈት ያህል ይቆጠራል፣ ነው የሚለው አቶ ልደቱ። እንግዲህ በአሁኑ ጊዜ ምርጫ መካሄድ አለበት ከሚሉት ሚሉት ምንድን ነው ሕገ መንግስትን መሰረት በማድረግ ነው፣ በየአምስት አመቱ የሚካሄደው በሕገ መንግስቱ መሰረት ካልተካሄደ ማንንም የማይወክል መንግስት፣ ሕገ ወጥ የሆነ መንግስት ይኖራል ማለት ነው። ምርጫ ከተካሄደ ግን ቢያንስ የተወካይነት የልጅት መሲ የህጋዊነት ጥያቄ ይኖራል የሚል አመለካከትም አለና፣ እንግዲህ አቶ ልደቱ በዚህ ላይ ወደ አበሳሽ ከመሄደ በፊት ሁለት ነገሮች አቶ ሙላቱ ያነሱት ላይ በስልጣን ነው ሁልጊዜ የምታስቡት ያሉት፣ ስልጣንማ ብናስብ ምርጫ ነው መግባት ያለብን፣ ምርጫ ነው መካሄድ አለበት ብለን መከራከር ያለብን እኛ እያልን ያለ ነው። አሁን ለስልጣን የምንቋመጥበት ጊዜ አይደለም፣ ለስልጣን የምንፎካከርበት ጊዜ አይደለም። መጀመሪያ የሀገርን ሰላምና ደህንነት የምናስጠብቅበት የሀገርን ህልውና የምናስከብርበት ሁኔታ ነው መፈጠር ያለበት እያልን ነው። ሌላው የህዝቡን ሰቆቃ ማስቀጠል ነው ምርጫ ተመርጦ ሰቆቃው ማቆም አለበት እያሉ ነው አሁን አቶ ሙላቱ። በምን እርግጠኛ ሆኑ? ያ ምርጫ አንደኛ በሰላማዊ መንገድ እንደሚጠናቀቅ፣ ሁለተኛ ከምርጫው በኋላ የኢትዮጵያ ህዝብ ከሰቆቃ እንደሚላቀቅ በምንድን ነው እርግጠኛ የሆኑት? አይደለም ከምርጫው በኋላ እንደዚህ አይነት መንግስት ሰቆቃችንን የሚያቆም እንደሚመጣና ምርጫው ራሱ በነጻና በፍትሐዊ በሰላማዊ መንገድ እንደሚጠናቀቅ እርግጠኛ መሆን አይቻልም ነው እያልን ያለ ነው። ይሄ እኮ አሁንም ሊቀጥል እኮ ይችላል። ህዝብ እየተሰቃየ ነው የሚሉት፣ አሁንም ምርጫ ካልተካሄደም እኮ ሊቀጥል ይችላል። ምን ማረጋገጫ አለ? ከዛ ጋ አብረው እንዲመልሱት ቅድምን ብያለሁ። ዝም ብለን ምርጫውን አራዝመናል ብለን በተለመደው መንገድ ከቀጠል ነው ይቀጥላል። እኛ ግን እያልን ያለ ነው ዝም ብሎ ይራዘም አይደለም እያልን ያለ ይሄን ያለውን ችግር ሊፈታ የሚችል ነጻና ፍትሐዊ ሰላማዊ ምርጫ ለማካሄድ የሚያስችል ስራ ሌተቀም ያለ መስራት የሚችል የጋራ ተቋም እናቋቁም ነው እያልን ያለ ነው። እሺ። እና አሁን ወደ ቅድም ጥያቄ ላቀረብኩት የህጋዊነት ጥያቄ፣ አዎ የህጋዊነት ጥያቄ በጣም ያስቀኛል። በነገሮች ላይ ይሄ ጥያቄ በህዝብ ያልተመረጠ መንግስት ሊገዛን ነው ማለት ነው ይባላል። በታሪካችን መቼ ነው በህግ የተመረጠ መንግስት ገብቶ የሚያውቀው? ዋዳ ነች ብዙ ምርጫ አካሂደናል። በአንዱም ምርጫ የኢትዮጵያ ህዝብ የእኔ ነው የሚለው መንግስት አግኝቶ አያውቅም። ስለዚህ አንድና ሁለት ዓመት የሚጠቅም ከሆነ ላገሩ በሽግግር መንግስት ብንቆይ፣ ምንም ይመጣ ጣጣ አለ፣ ምንም ይመጣ ችግር አለ። አዳነች፣ ትናንትና የነበረውን ዜና ኢትዮጵያ ውስጥ እየሰማችሁት አደለ? የጥምቀት በዓል እኮ ሰው ወጥቶ ማክበር እኮ ያልቻለበት ሁኔታ ነው የተፈጠረው። የጥምቀት ባህል ማክበር ያልቻለ ህዝብ እንዴት ነው ትልቅ ሀገራዊ ምርጫ ማካሄድ የሚችለው? እሺ አቶ ሙላቱ እኔ አቶ ልደቱ ክርክር የቱ ላይ እንደሆነ አይገባኝም። ሰላም ወርዶ ፍትሐዊ የሆነ ምርጫ እናካሄዳለን እና ስለዚህ የሽግግር ጊዜ ይዘጋጅ። ለዚህ ደግሞ የሚጠባ- የሚያስተባብር ማን ነው ነው? እዚህ ላይ ቅድምም ያልኩት ሰላም፣ አሁን ያለው ነገር ያለው መንግስት እያለ ሰላም ይመጣል፣ ሰላም ተረጋግቶ ከዛ በኋላ ሽግግር መንግስት እናቋቁማለን ማለት ይሄንን መጠበቅ ማለት ራሱ የጌታን መምጫ እንደ መጠበቅ ያህል ይቆጠራል። ሊሆን አይችልም፣ ሊያደርግም አይችልም። ለዚህ ለማድረግ ቁመና የለውም። ስለዚህ ይቺ ሀገር ወደ ብጥብጥ እና ወደ መለያየት ከመሄዷ በፊት አሁን ሰንሰስ ማድረግ አለብን። ስልሳ በመቶ የሀገሪቷ አካል በሙሉ ወታደራዊ በሆነ አገዛዝ ስር ነው ያለው። ችግርም ቢኖር ችግሩን ተቋቁመን በተቻለ መጠን ሁሉም ተረባርቦ ሰላም ለአንዴ ለማምጣት ይህንን ምርጫ ማከናወን አለበት። የኢትዮጵያ ሕዝብ በዚህ ላይ እያንዳንዱ ኢትዮጵያዊ የበኩሉን ድርሻ መወጣት አለበት። እንደገና ሽግግር ለማቋቋምም ራሱ ስርዓት ይጠይቃል። የኢትዮጵያ ሕዝብ ተረባርቦ ተመችቶት አይደለም ወደ ምርጫ የሚሄደው ምርጫው የግዴታ መፍትሄ መሆኑን ስለምናውቅ ነው ይህንን ሪኮሜንድ የምናደርገው። አቶ ልደቱ እንግዲህ ቅድም ወደ አነሱት ልመለስና መቼ ነው ደግሞ ኢትዮጵያ ትክክለኛ ምርጫ የተካሄደው ብለዋል። እንግዲህ ምርጫው ትክክለኛም ሆነ አልሆነ ምርጫዎች ተካሂደዋል። በምርጫ እየተወከለ ተብሎ መንግስት ኢትዮጵያ ውስጥ ሲያስተዳድር ቆይተዋል። መቼም አሁን እንግዲህ የተለያዩ ፓርቲዎች፣ የራስዎን ፓርቲ ጭምር መካሄድ ካለበት እንሳተፋለን፣ እናካሄዳለን እሱ ችግር የለውም ብለዋል እርሶም። የተለያዩ ፓርቲዎች ተመዝግበዋል፣ በአሁኑ ጊዜ ለምርጫ። በኢትዮጵያ ምክር ቤት የተለያየ አመለካከት ያላቸው ተወካዮች ኖረው ውይይት እየተካሄደ ለማስተካከል የሚቻልበት ሁኔታ የበለጠ እድል አይኖረውም። ውክልና ያላቸው ተወካዮች ቢኖሩ አይሻልም። አዳነች፣ አሁን እንደምትዩ አንጻራዊ የሆነ እንደ ሙሉ በሙሉ አይደለም፣ አንጻራዊ የሆነ ሰላም ኖሮ ምርጫው አሁን አንቺ እንደምትዩ ተካሂዶ ምክር ቤት የተመረጡ ሰዎች ገብተው ቅድም እንደምትዩ በሀገሪቱ ጉዳይ ላይ መመካከር ቢችሉ እኛ በመቶ በመቶ የምርጫውን መካሄድ እንደግፋለን። እያን ያለ ነው። እዛ ልንደርስ አንችልም። አሁን ባለው ሁኔታ እንኳንስ የጦፈ የምርጫ ክርክርና የምረጡ የዘመቻ ማካሄድ እዚህ ኢትዮጵያ ውስጥ እዚህ በዙሪያችን፣ አዲስ አበባ ዙሪያ ወጣ ብሎ መግባት የማይቻልበት ደረጃ ነው የደረስ ነው። ሶደሬ ለአንጋኑ ሄዶ ሰው ተዝናንቶ መምጣት አይቻልም። ቤተክርስቲያን እየተቃጠለ ነው። መስጊድ እየተቃጠለ ነው። ተማሪዎች ዩኒቨርሲቲ ገብተው መማር አልቻሉም። በሚሊዮን የሚቆጠር ህዝብ ስደተኛ አለ። ስንት ነገር ልትቀስልሽ። ይሄ መንግስት ተዳክሟል። በዚህ ግርግር ውስጥ ገብተን ምርጫ ውስጥ ማሸነፍ እንችላለን ብለው ቀመር ቀመር ስለፈጠሩ ነው እንጂ እንደዚህ እያሉ ያሉት። ከሶስት ከአራት ወር በፊት እኮ የአንድነት መንግስት ይቋቋም እያሉ የሚጽፉት እነሱ ነበሩ። እንደዚህ የምትሉ ሰዎች በሀገር ህልውና ላይ ኃላፊነት እየወሰዳችሁ መሆኑን ደግማችሁ ደጋግማችሁ አስቡበት። አቶ ሙላቱ እንግዲህ አሁን አቶ ልደቱ ያነሱት ጥያቄ አለ። ነጻና ፍትሐዊ ነጻና ፍትሐዊ ምርጫ እንዲካሄድ ነው ወይ የምጠብቁት እያሉ ነው። እና እንግዲህ ምን አይነት ምርጫ ነው እናንተ የምጠብቁት? በእርግጥ ነጻና ፍትሐዊ ነው ወይስ ቢያንስ ምርጫ በማካሄድ እድላችን እኒ ነው? እንዴት ነው በእናንተ በኩል? ይሄ ሁልሽ አሁን በየዩኒቨርሲቲዎች ውስጥ ያሉት ግድያዎች ብታይ አንድ ሰው ሊገነዘብ የሚችለው ዩኒቨርሲቲ ቦታ የተማሩ ሰዎች፣ የምርምር ሰዎች፣ አዋቂዎች፣ ፕሮፌሰሮች ያሉበት ቦታ ነው። እያንዳንዱ ዩኒቨርሲቲ የራሱ ጸጥታ ክፍል አለው። በዛ ላይ ደግሞ የአካባቢ ጸጥታ አለው። መከላከያ በዛ ቦታ አለ። በእንዲህ አይነት ቦታ ግድያ የሚፈጸምበት የገደለ ሰው እንኳን ትሬስ ማድረግ የማይቻልበት በቅርብ ጊዜ ደግሞ ሞጣ ላይ የተደረገውን ለምሳሌ ያህል የመስጊዶችን መቃጠል መስጊዶቹ ከተቃጠሉ በኋላ አቃጣዎቹ ራሳቸው ሲዘፍኑ፣ ከትላንትና ወዳ ታቦት ተከብሮ በሚሄድበት ጊዜ ሐረር ላይ የተወሰኑ ሰዎች መከላከያ ራሱ ሁሉ ቆሞ እያየ የጸጥታ ክፍሎች ሁሉ ቆሞ እያዩ የተወሰኑ ወረበላዎች ንብረት ሲያወድሙ ሰው ላይ ያን ሁሉ ሲያደርጉ እነዚህ በሙሉ በማን ነው የሚታገዙት? ምርጫ እናካሄዳለን ስንል ተስማምቶን፣ ተመቻችቶን፣ ሁሉ ነገር ሆኖ አይደለም። የኢትዮጵያ ሕዝብ ታግሎ ይሄንን በተቻለ መጠን ከራሱ ማስወገድ ካልቻለ እነዚህ ሰቆቃዎች ሁሉ ሊቀጥሉ ነው። ባይመቻችም በተቻለ መጠን ይሄ ህዝብን የሚወክል መንግስት ካላስቀመን በስተቀር ሌላ መጠበቅ ጊዜውን ሁሉ አመቻችተን ሰላማዊ የሆነ እናደርጋለን ማለት አይቻልም። ምርጫ በሆነ ነገር ታግለን ማስፈጸም አለብን። ማራዘም ማለት የበለጠ ሀገሪቷ ወደ መበታተን እንድትሄድ የሚያደርግ የሚገፋፋ አይነት ነገር ነው የሚሆነው። አሁን ከዚህ ወጣ ብለን ቅድም እርስዎም ኢህአዴግ እያሉ ነበር የሚናገሩትና ኢህአዴግ ፈርሷል ተብሏል። ብልጽግና ፓርቲ ተቋቁመዋል ተብለዋል። የኢህአዴግ መፍረስ የብልጽግና ፓርቲ አሁን በኢትዮጵያ ስላለው ቦታ እስቲ ልታስረዱን ትችላላችሁ? አቶ ልደቱ፣ እኔ ያው ቅድም አንቺም እንዳልሽው አሁን ኢህአዴግ የሚባል ድርጅት የለም። ኢህአዴግ የሚባለው ድርጅት ፈርሶ አዲስ ብልጽግና የሚባል ፓርቲ እዛ ውስጥ የነበሩ ሶስት ድርጅቶች እና አጋር ድርጅቶችን ጨምሮ አዲስ ፓርቲ አቋቁመዋል፣ ብልጽግና የሚባል ስለዚህ አሁን በገዢ ፓርቲነት ያለው የራሱ ያካሄድ ጉድለት ቢኖርበትም ብልጽግና የሚባል ፓርቲ ነው። አሁን በገዥነት ያለው በመደብ ስራ የሚመራው ማለት ነው። እሱም ሪኮግናይዝ ማድረግ ተገቢ ይመስለኛል። አሁን ኢህአዴግ ብለን መጥራት ያለብን አይመስለኝም እነሱ እንደዛ ብለው ለመጠራት እስካልፈለጉ ድረስ። አቶ ሙላቱ፣ እንግዲህ ቅድም ያነሳሁት ጥያቄ ኢህአዴግ መፍረስ እና አሁን ያለው የብልጽግና ፓርቲ ቢነግሩን ወደ ብልጽግና የተመጣበት አካሄድ አሁን አቶ ልደት እንዳስቀመጡት ትክክል ባይሆንም የኢህአዴግን ውክልና ይዞ የሚሰራ ይሄ ብልጽግና ፓርቲ ነው አሁን ነገር ግን አቶ ልደቱም ባሉበት ምርጫ ቦርድም የተናገረው ከሁለት ሺህ አስራ ሁለት በኋላ ይሄ መንግስት ውክልና ስለሌለው ከዛ በኋላ የሚመጣው የሌጂትመሲ ጥያቄ ነው የህጋዊነት ጥያቄ ስለሚመጣ ለሀገር አንድ እንደትም አደጋ መሆኑን ያውቃሉ ልንዴን ልንቀጥል እንደ ሀገር የምንችለው ይህ ነው የሚያሳስበን። እሺ፣ በጣም እግዜር ይስጥልን። አቶ ልደቱ አያሌው፣ አቶ ሙላቱ ገመቹ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እግዜር ይስጥልን። በጣም አመሰግናለሁ። አቶ ልደቱ አያሌውና አቶ ሙላቱ ገመቹ ባነሷቸው ነጥቦች ዙሪያ የመንግስትን ምላሽ ይዘን እንመለሳለን። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። እስከ አራት ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። በአጭር ሞገድ የስርጭት መስመሮቻችን፣ በናይልሳት፣ እንዲሁም በፌስቡክ ላይ ታገኙናላችሁ። አብራችሁን አምሹ። ደሳለኝ መኮንን የሙዚቃ ቃና መስተንግዶን ይዞ መስመሩ ሊረከብ ተዘጋጅቷል። መልካም ምሽት። Já, já, já, já, አመሰግናለሁ ቆንጂት፣ የአየር መስመሩን ስለለቀቅሽልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተመረጡ ለጆሮ የሚስማሙ ልዩ ልዩ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘውኝ የምሽት ፕሮግራማችንን የምንጀምረው ኖ ጋይዳንስ በተሰኘው ዜማ ይሆናል። ድምፃዊ ክሪስ ብራውን ከድሬክ ጋ። Trips that you plan for the next whole week, been so long fun, so cheap and flex so deep, sex so deep, you got it girl, you got it. Hey, you got it girl, you got it. Yeah. Pretty little thing you got a bag and now you riding, you just took it off the line on no mileage. Why you come around and out of silent? Through the Cooper 17, no goddess. You be staying low, but you know what the prize is. Ain't never got you know it being modest. Poppin' shit, but only cause you know you poppin'. Yeah, you got it, girl, you got it. Hey. You got it, girl, you got it. no games. Freaky. I could learn a lot from you. Gotta come teach me. You a little hot girl. You a little sweet. Sweet like pearland. Sweet like peach tree. I could tell you crazy but kinda you kinda intrigue me. Yeah, I like that. Seen it on the ground. Tryna see that in three I know I get around, cause I like to move freely. But you can lock it down, I can tell by how you trade me. See how you did homeboy, so please take it easy. Good to have me on your side. I ain't saying that you need me. Yeah. got Sky talk, but I ain't tryna get preachy No no. You seen how you did homeboy, please take it easy on me. I don't wanna play no games, play no games I don't wanna play no games, play no games ክሪስ ብራውን ከድሬክ ጋር በመሆን ኖ ጋይዳንስ እያሉ የተጫወቱትን ዜማ ነበር እያደመጥ ነው። በመቀጠል የምናደምጠው ደግሞ ቆየት ያለውን የሌዲ ጋጋን ዜማ ይሆናል። የዜማው ርዕስ ባድ ሮማንስ። ሌዲ ጋጋ እንደ ኤሮፓያን አቆጣጠር በ2009 በገበያ ላይ ከዋለችው ዘ ፌም ማንስተር ከተሰኘው ሶስተኛዋ የስቱዲዮ አልበም ውስጥ ባድ ሮማንስ የተሰኘውን ዜማዋን ነበር ያደመጥነው። በመቀጠልም እንደዚሁ ቆየት ወዳለ ዜማ ላቆያችሁና ላቭ ኢዝ አ ዎንደርፉል ቲንግ ይለናል ማይክል ቦልቶን። እንደ ኤሮፓን አቆጣጠር በ1991 ዓመት በገበያ ላይ ከዋለው ታይም ላብ ኤንድ ተንደርነስ ከተሰኘው የማይክል ቦልተን ሰባተኛ የስቱዲዮ አልበም ውስጥ ላብ ኢዘ ወንደርፉል ቲንግ የተሰኘውን ዜማውን ነበር ያደመጥ ነው። ኒው ጀርሲ ከነቲከት የተወለደው ማይክል ቦልተን አሁንም ድረስ ዜማዎቹ እጅጉን እንደተወደዱለት ነው። በመቀጠል የምናደምጠው ደግሞ የኬሊ ክላርክሰንን ስትሮንገር የተሰኘውን ተወዳጅ ዜማዋን ይሆናል። Warmer sleeping here alone You know I dream in color and do the things I want Doesn't kill you makes you stronger Doesn't care. you, mix Stronger, it's a new Kelly Clarkson. It's a man but there. had a But I got a more can I West Coast, Jimmy Fox Got more gold digger, Illinois. She take my money Well I'm in need. Yes, it's a trifling friend indeed. Oh, she's a gold digger. Way over time, that digs on me. She give me money. Now, I ain't saying she a gold digger with no broke, broke. Nah, I ain't saying she a gold digger, but she ain't messing with no broke, broke. Get down, girl, gon' head. you. With a baby Louis time Under her underarm She said I can tell you rock I can tell by your charm Far girls You gotta flock I can tell by your charm And your arm But I'm looking for the one Have you seen her? My psychic told me She have a Like Serena Trina Gina For Lopez Four kids And I gotta take All they bad To show this Okay get your kids But then they got their friends I put up in the bins They all got a bin We all went to den And then I had to play. If you f***ing with this girl Then you better be paid You know why? Take too much to touch her From what I heard she got a baby by Buster My best friend said she used to f*** with Usher I don't care what none of y'all say I still love her Now I ain't saying she a gold digger uh, But she ain't messing with no broke uh, Now I ain't saying she a gold digger uh, But she ain't messing with no broke uh, She got one of your kids, got you for 18 years. I know somebody paying child support for one of his kids. His baby mama car crib is bigger than his. You will see him on TV any given Sunday. Win a Super Bowl and drive off in a Hyundai. She was supposed to buy your shorty Tyco with your money. She went to the doctor, got lipo with your money. She walk around looking like Michael with your money. Should have got that insured Geico for your money, money. If you ain't no punk, holla, we want prenup. We want prenup. Yeah, it's something that you need to have. And when she leave, yo, she gon' leave with half. Eighteen years, eighteen years, and on her 18th birthday found out it wasn't his. Now I ain't saying she a gold digger, uh, but she ain't messin' with no uh, broke, she messin' with no broke, broke. You go out to eat, he can't pay, y'all can't leave. His dishes in the back, you gotta roll up your sleeves. But, while y'all washin', watch him. He gon' make it to a beans out of that toxin. He got that ambition, baby. Look at his eyes. This week he moppin' floors, next week is the prize. So, stick by his side. I know his dudes ballin', yeah, that's nice. And they gon' keep callin' and tryin', but you stay right, girl. And when he get on, he leave your for a white girl. Get down, girl, gon' head you down. Get down, ahead, get, down. get down, girl, go ahead, get down. Get down, girl, go ahead, get down. Get down, girl, go ahead. Let me hear that bass. Later registration, Katsanyoka Kanewis, Tuletania Studio, album. Militia, Kissin, Zemai Honal. Spirit of Maryland calling me, audibly, boiling. she, said that she would never leave, Continue to torture me, telling me to come with her, underneath my comforter, and she brought a gun with her, pills and some rum with her, took me on the balcony, telling me to jump with her, me I'm in the ghost, but I ain't doing stunts with her, I ain't trying to be that, i just wanna see that, but I cut him aggy, cause I win the gold like Gabby. She's just a girl and she's on fire. fire. Your fans, keep repping me. Do it to the death of me. X in the box, cause ain't nobody checking me. ገርል ኦን ፋይር የተሰኘውን የአሊሻ ኪስን ዜማ ነበር ያደመጥነው። ኒኪ ሚናጅ ነበረች ራፕ በማቀንቀን እየተባበረቻት። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ ኤሚነም ወን አይ ኤም ጎን እያለ በሚጫወተው የራፕ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን። ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። Long words, I guess. Have you ever loved someone so much you giving on for? Not the expression, no. Literally giving on for when they know that your heart and you know you are their armor and you will destroy anyone who would try to harm her. But what happens when karma turns right around and bites you and everything you stand for turns on you to spite you? What happens when you become the main source of a pain? Daddy, look what I made. Dad's gotta go catch a plane. Daddy, where's mommy? I can't find mommy. Where is she? I don't know. go Hey, Haley, baby, your daddy's busy. Daddy's writing the song, the song ain't gonna write itself. I give you one underdog, and you gotta swing by yourself. Then turn right around in that song and tell her you love her, and put hands on a mother, who's a spitting image of her. That Slim Shady, yeah, baby, Slim Shady's crazy. Shady made me, but tonight Shady's rockin' about baby. when I'm gone, just carry on, don't mourn, rejoice. Every time you hear the sound of my voice, just know that I'm looking down on you. Smiling and I didn't feel a thing, so baby, don't feel no pain, just smile back. When I'm gone, just carry on, don't mourn, rejoice. Every time you hear the sound of my voice, just know that I'm looking down, and you're smiling. አድማጮች አሁን የማጠቃለያ ዜናው እናሰማለን። የቻይናው ፕሬዚዳንት ሺ ጂንፒንግ በፍጥነት በመዛመት ላይ የሚገኘውን የኮሮና ቫይረስ ወረርሽኝ ለመቆጣጠር በሚያስችሉ መንገዶች ዙሪያ ለመወያየት በዛሬ ሁለት አስቸኳይ ፖሊት ቢሮ ስብሰባ ጠርተው ነበር። መንግስታዊ ቴሌቪዥን ጣቢያ እንደዘገበው ሺ አገራቸው እንደርሳቸውም ቃል እጅግ አደገኛ ሁኔታ ገጥሟታል ነው ያሉት። ፕሬዚዳንቱ የጠሩት አስቸኳይ ስብሰባ በአስር ሚሊዮኖች የሚቆጠሩ ቻይናውያን በአዲሱ ወረርሽኝ ሳቢያ የቻይናውያኑን አዲስ አመት መግቢያ ክብረ በዓል አከባበር ሊሰርዙ ካስገደደ በኋላ ነው። ምስራቃዊ ቱርክ ውስጥ በደረሱ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 21 ደረሰ። አርብ ምሽት ከ2 ሰዓት ከ55 ደቂቃ ላይ የደረሰው በሬክታር ስሌት ከ6.5 እስከ 6.8 የተገመተው ርዕደ መሬቶች በተዘገቡበት አደጋ ከ1 ሺ በላይ ሰዎች መጎዳታቸው ታውቀዋል። የአደጋ ሰራተኞች በኤግላዚ ግዛትና በአጎራባች ማላቲያ በተከሰቱ ርዕደ መሬቶች ከህንፃዎች ፍርስራሽ ስር የተቀበሩ 30 ሰዎችን ለማውጣት ጥረት ላይ መሆናቸውን የቱርክ ጤና ጥበቃ ሚኒስትር አስታወቀ። 34 የአሜሪካ ወታደሮች ኢራን በያዝነወር መጀመሪያ ኢራቅ ውስጥ በሚገኘው የዩናይት ስቴትስ የጦር ካምፕ ላይ ባደረሰቻቸው የሚሳይል ጥቃቶች ፍንዳታ ሳቢያ ከፍተኛ የጭንቅላት መናጋት የሚያደርስ ጉዳት የደረሰባቸው መሆኑን የዩናይት ስቴትስ መከላከያ ሚኒስትር ፔንታጎን ትላንት አስታወቀ። ከነኚህም ከፊሉ ተሽሏቸው ወደ ስራ ገበታቸው መመለሳቸውን፣ የተቀሩት ግን በጀርመንና በአሜሪካ በሕክምና እየተረዱ መሆናቸውን ፔንታጎን አስታውቋል። ዜና አበቃ። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በየቀኑ ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም እዚህ ላይ ተጠናቀቀ። ነገ እሁድ አሉላ ከበደ በራዲዮ መጽሔት ፕሮግራም ይጠብቃችኋል። እንድታደምጡ ከወዲሁ እንጋብዛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ከፕሮዲሰሯ ከብርሃን ሀይሉ ጋር በዚሁ እንሰናበታችኋለን። በሰላም ደሩ።